ጤናና አካባቢ። ጣሊያን ቦሎኛ ከተማ ላይ የተሰባሰቡት በኢንዱስትሪ የበለጸጉት ስድስት ሀገራት የአካባቢ ተፈጥሮ ጉዳይ ሚኒስትሮች የፓሪሱ ስምምነት የማይቀለበስ መሆኑን ዳግም ሲያጸኑ፣ ዩናይትድ ስቴትስ ራሷን ማግለሉን መርጣለች። ጤና ይስጥልኝ። የዝግጅታችን ተከታታዮች እንደምን ሰነበታችሁ? አሜሪካ ሀገራት በጎርጎሮሳዊ 2015 ዓ ም ፓሪስ ፈረንሳይ ላይ ከተስማሙበት የሙቀት አማቂ ጋዞች ልቀት ቅነሳ ውል እንደምትወጣ ፕሬዝደንቷ ለዓለም ካሳወቁ ቀናት ተቆጥረዋል። ባለፈው ሳምንት በዚህ ርዕሰ ጉዳይ ላይ ባቀረብነው ክፍል አንድ ዝግጅት ዋሽንግተንም ሆነች ሌላ አንድ ሀገር በዓለም አቀፍ ደረጃ ከተደረሰው የፓሪስ የአየር ንብረት ስምምነት ወጣው ቢል አወጣጡ እንዴት ይሆናል የሚለውን ጥያቄ አንስተን ነበር። በቀጠሮ ያሳደር ነው። በካናዳ ካልጋሪ ዩኒቨርሲቲ የአካባቢ ተፈጥሮ ዲዛይን ፋክልቲ ተባባሪ ፕሮፌሰር እና የዘርፉ ተመራማሪ ለሆኑት ለዶክተር ጌታቸው አሰፋ ነበር ጥያቄውን ያቀረብ ነው። እርግጥ ምንድን ነው፣ አሁንም ቢሆን በፈቃደኝነት ላይ የተመሰረተ ነው። ይሄ አለም አቀፍ ስምምነት የሆነ እጣት እንደዚህ የለውም። እዛ ስምምነት ውስጥ የገባው ነገር ምንድን ነው? ቢያንስ አንድ ሀገር ወጥቻለሁ ባለበት ሰዓት አይደለም የሚወጣው፣ የራሱ ሂደቶቹን ተከትሎ ነው የሚወጣው። እና ያ ሂደት እሳቸውም ያውቁታል፣ አማካሪዎቻቸውም ያውቁታል። ቢያንስ አራት ዓመት ድረስ ሊፈጅ የሚችል ሂደቱ አልቆ ራሱ አሜሪካ ስትወጣ የመጨረሻው ወጥታለች አትወጣም ተብሎ የሚፈረመው ምናልባት በሚቀጥለው የአሜሪካ ፕሬዚደንት ነው። ምክንያቱም በሁለት ሺ ሀያ ምርጫ ይደረጋል። በሁለት ሺ ሀያ አንድ ላይ የሚመጣው አዲስ ፕሬዚደንት ነው ያንን የሚያደርገው እና መቼም አሜሪካኖችም፣ ዓለም አቀፍ ማህበረሰቡ የሚረዳው ነገር ፕሬዚደንት ትራምፕ ሁለተኛ የመምረጥ እድላቸው በጣም የመነመነው ነው። እና እሳቸውም ይህንንም እንኳን እያወቁ ለአሜሪካ ሕዝብን የተመረጥኩት እንዲህ እንዲህ የሚል ወቃ የተራ ቃል ኪዳን ፈጽም ያለው ባይነት እንጂ በተግባር ይሄ ብቻ አይደለም። በነገራችን ላይ እስካሁን በእሳቸው ትዕዛዝ የወጡ የአሜሪካ ውስጥ አሰራር ራሱ በምናይበት ሰዓት ብዙ ሂደቶችን የሚሄድ ነው እና ላይሳካ የሚችል ሁላ ነው፣ ግን ምንድነው የዚህ ለየት የሚያደርገው እንዲህ ብቻ በማለታቸው አንዳንድ ሀገሮችን፣ አንዳንድ ኩባንያዎችን በአሉታዊ መልኩ አርያነት እንዳይኖረው ነው እንጂ አሁንም እንዲሁ ወጥታለች ማለት አይደለም። በቀላሉ አይደለም ምትወጣው። ሁለተኛ ደግሞ አስቀድሜ እንዳልኩት በፌዴራል ሥርዓትነቱ ከታች ያሉት በደንብ የገባቸው እና ብዙ እርምጃ የተራመዱ በሪፐብሊካን የሚመሩ ስቴቶች ሳይቀሩ ከተቀረው ዓለም ጋር አብረን እንሰራለን፣ ቃል ኪዳኑም ይፈጸማል እያሉ ነው ያሉት እና ተግባራዊ ተጽዕኖ ውስን ነው ብዬ ነው የምወስደው። የሀገሪቱ ፕሬዚደንት እንግዲህ አሁን የወሰዱት እርምጃ ያበሳጨው ሌሎች ሀገሮችን ብቻ አይደለም። እዛው ሀገር ውስጥም ይሄን ጉዳይ የተቃወሙ አንዳንድ ግዛቶችም የራሳቸውን እርምጃ እንደሚወስዱ፣ በግላቸው በጀመሩት የአካባቢ ጥበቃ እንደሚቀጥሉ ቃል እንደገቡ እንደዛ ነገሮች ይሰማሉ እና ከሀገር ውስጥ የሚመጣው ተቃውሞ እና ግፊት ሀሳባቸውን ያስቀይራቸዋል ብሎ መገመት ይቻላል። እንግዲህ በሚገርም ሁኔታ ንግግራቸውን በጨረሱ በሰዓት ባልሞላ ጊዜው ውስጥ ዋይት ሀውስ በርም ሄደው በድንገት የተጠሩ ሰላማዊ ስርፎች ነበሩ። በነገራችን ላይ ወደ ፍርድ ቤትም የሚሄዱ ሴቶች፣ ኩባንያዎች እና ዜጎች ይኖራሉ። በተለይ ደግሞ አየር ንብረት በተመለከተ በመደበኛነት ይተባበራሉ የማንላቸው አካላት እየተባበሩ ያሉበት አሁን በዚህ በመወሰኛ ምክር ቤትም ይሁን በህዝብ ተወካዮች ምክር ቤት ውስጥ ከአሁን በፊት ያልነበረ ከሪፐብሊካንም ከዲሞክራቱም ያሉበት አባላት በመረጃ በተደገፈ መልኩ በጋራ ለመስራት ያው የተደራጀ ክፍል አለ። ግፊት ሲመጣ በይፋ ካሁን በኋላ በዚህ በዚህ ምክንያት የወሰንኩት ውሳኔ ስህተት ነበረ ብሎ ይመለሳሉ ናም ስንል አይመስለኝም። እኔ ግን ከስር የስቴቶቹ አካሄድ፣ የኩባንያዎቹ አካሄድ እና የዜጎች ተደራጅተ መንቀሳቀስ ውጤት ያመጣል ብዬ አስባለሁ። ግን ምክር ቤት ኖሮ በሪፐብሊካን ይመራም በዲሞክራት ይመራም በሀምሳዎቹ ግዛት ሰው ከፓሪስ ስምምነት መውጣት የለብንም ብሎ ሀሳቡን ሰጥቷል። ያ ሁሉ ተጋፍተው ነው የሄዱትና በተጽዕኖ እንዲያው ይህን ሀሳብ ይመልሳል ብዬ ብዙም አላስብም። ግን ወደ ፍርድ ቤት ሲሄድ እንግዲህ የምናየው ይሆናል ማለት ነው ምንድን ይመጣ በኢትዮጵያ የደንና የአካባቢ ጥበቃ ሚኒስቴር የአየር ንብረት ለውጥ ትግበራ ዳይሬክተር ጀኔራል አቶ ደባሱ ባይለየኝ ዩናይትድ ስቴትስ በፕሬዝዳንቱ አማካኝነት ይፋ የሆነው ከስምምነቱ እንወጣለን የሚለው አቋሟ የመጨረሻ አይሆንም የሚል ተስፋ አላቸው። የፕሬዝዳንቱ አቋም በፓሪስ አግሪመንት ከመቆየት ካለመቆየት ጋር የተለያዩ ሀሳቦችን ቢያነሳም በርካታ ስቴቶች አሁንም ሊደግፉ እንደሚችሉ በከንቲባዎቻቸው አማካኝነት እያሳወቁ ያሉበት ሁኔታ ነው ያለው። አሜሪካ እንደሚታወቀው ሊብራል የሆነ ኢኮኖሚ ነው ያለው። በርካታ ፕራይቬት ሴክተሮች ፓሪስ አግሪመንት ፓሪስ ላይ ራቲፋይ ሲደረግ ድጋፋቸውን ገልጸዋል። ስለዚህ ምንም እንኳ አሜሪካውያን በኩል የሚገኘው እና የግድም ሊያበረክሱ የሚገባው የገንዘብ ድጋፍ ማስተዋጽኦ ታሪካዊ ተጠያቂ ስለሆኑ በእነሱ አማካኝነት ቢጌ ጥሩ ነው። በአሁንም ግን አሁንም በስምምነቱ ካሉ ሀገራት እና አሜሪካ ውስጥ ከሚኖሩ የተለያዩ ፕራይቬት ሴክተሮች ጋር ስራዎችን በጋራ መስራት የሚቻልበትን ሁኔታ በማመቻቸት ተጨማሪ የገንዘብ የቴክኖሎጂ እና የፋይናንስ ድጋፎች የሚገኙበት እድል ይኖራል ብዬ ነው የማስበው። ፕላስ የአሜሪካውያን የምርጫ ዘመን በራሱ በየስምንት አመቱ በየአራት አመቱ የሚያመጣቸው ለውጦች ይኖራሉ። ከታሪክም እንደምንማረው የተሻለ ጊዜ በአሜሪካያን በአሜሪካውያን ዘንድም ይመጣል። ይሄ የአሜሪካን የመጨረሻ አቋም ይሆናል የሚል እምነት የለኝም። እኔ የአሜሪካን ውሳኔ ከፋይናንስ ድጋፍ ሌላ ለኢትዮጵያም ሆነ ለሌሎች አዳጊ ሀገራት የመጨረሻ ሊያደርስ ይችላል የሚባለው ተጽዕኖ እንደ በአጭር ቃል እንዴት ይገልጹታል? የራሱ ተጽዕኖ ሊኖረው ይችላል። በአለም አቀፍ ደረጃ ሊካሄድ የነበረው የናፔክስፖ ጀርመን ላይ ቀርቷል። ይሄ ከአሜሪካ የጠበቀ የነበረው ፋይናንስ ባለመገኘቱ ነው። ኢትዮጵያ ላይ ብቻ አይደለም፣ አለም አቀፍ እንትኖች ላይ የሚፈጥራቸው ተጽዕኖች ሊኖሩ ይችላሉ። ግን እንደኛ ሀገር የትኛውም የልማት እንቅስቃሴ ዋናው መሰረቱ የውስጥ አቅማችን ነው። ስትራቴጂውንም ስናወጣ መጀመሪያ ከየትኛውም ዓለም ቀድመን ይህን ማዕከል አድርገን ሌሎች የፋይናንስ አማራጮችን እየተጠቀምነ ተጽዕኖን የምንቋቋምበትን አሁንም ለዓለም አቀፉ ማህበረሰብ ደግሞ የሙቀት አማቂ ጋዝ እየቀነስነ አስተዋጽኦችንን የምናበረክትበትን መንገድ እንቀጥላለን። የአሜሪካ ከዚህ መውጣት ግሎባል የሆነ ኢፌክት ይኖረዋል ብዬ ነው የማስበው ከፓሪስ ስምምነት በኋላ የሚገኘው አንድ መቶ ቢሊዮን የአሜሪካ ዶላር በተለይም አምሳ ፐርሰንቱ ላአዳፕቴሽን ስለሆነ ጥቅም ላይ ብላ ተብሎ የሚታሰብ የነበረው በፍቀር ያለው ሀገራት ትልቅ አስተዋጽኦ ይኖራል ብለን የምናስበው እንጂ እስካሁን ክላይሜት ፋይናንሶች በሚፈለገው ልክ እየተገኙ አይደለም ያለሆነ ጥቅምን ማግኘት ጀምረን የሚቋረጥበት ታይም ላይ አይደለም ያለ ነው ከነ ችግሩ አብረን እየሄድን ያለ ነው ዶናልድ ትራምፕ የአየር ንብረት ለውጥ አለ ብለው የማያምኑ መሆናቸውን በይፋ ሲናገሩ ተደምጧል ከዓመታት በፊት በየወቅቱ የነበረው የአየር ጠባይ ሁኔታ እያደር መለዋወጡ እንኳን የማያሳስባቸው ቱጃሩ አሜሪካዊ በሀገራቸው በአካባቢ ተፈጥሮ ላይ አሉታዊ ተጽዕኖ እንደሚያስከትሉ ታምኖ የተዘጉና አንዳንድ ታግደው የነበሩ ፕሮጀክቶችን መልሰው መክፈታቸውም የዚህ አመላካች ተደርጎ ሊወሰድ ይችላል። በሀገርም ሆነ በዓለም አቀፍ ደረጃ እኝ ሰው የአካባቢ ተፈጥሮን በተመለከተ የሚወስዷቸው እርምጃዎች ስለ ጉዳዩ ምንም ግንዛቤ የላቸውም የሚያስብል ይሆን? ለዶክተር ጌታቸው አሰፋ የቀረበ ሌላው ጥያቄ ነበር። ለምሳሌ የአካባቢ ጥበቃ ባለስልጣንን የሚመሩላቸው ሰው በጥብቅና የታዳሽ ሀይል ጉዞ ለመግታት የድንጋይ ከሰል እና የተፈጥሮ ነዳጅ ኩባንያዎችን እየወከሉ ወደ ፍርድ ቤትም ያው ሲሄዱ የነበሩ ሰው ናቸው። ያው አማካሪ የሚባሉት እስቲቭ ባነን የሚባሉት ደግሞ በነበራቸው ሬዲዮ ይህንን የሚከድ ራሱ የነዳጅ ኩባንያዎች ሳይቀሩ አለም የሚሄድበት ጉዞ ይህን ይመስላል የእኛ ምጣኔ ሀብታዊ አዋጭነትም የሚሆነው እየመጣ ካለው የአለም አቀፍ ሀቅ ጋር ነው ብለው እየሄዱ እያለ ያንን የሚቃረን በመገናኛ ብዙሀን ሲያስተላልፉ የነበሩ ሰው ናቸው በጣም የሚገርመው የውጭ ጉዳይ ሚኒስትራቸው የሆኑት ታወቀው የነዳጅ ኩባንያ ሀላፊ የነበሩ ሰው ናቸው ከፓሪስ ስምምነት መውጣት የለብንም ብለው ነበረ የሚሊተሪው ሳይቀር የደህንነት ጥያቄ ውስጥ መግባት ካለባቸው ቀመሮች አንዱ የዚህ የአየር ንብረት ለውጥ ነው ብለው የተናገሩበት እና በሰነድ የተሰነደ ነው። እና ግንዛቤ ቢፈልጉ አሁንም ባሏቸው ልጃቸው ሳትቀር ማለት ነው ምክር ያልሰሙ ስለሆነ በጣም በእውነቱ ከመረዳት በላይ ነው ለእኔ ለምን እንደዛ እንደሚያደርጉ ማለት ነው። ዶክተር ጌታቸው እንደ አንድ አካባቢ ተፈጥሮ ተቆርቋሪ እና ተመራማሪ የፕሬዚደንት ትራምፕን ውሳኔ ሲሰሙ የተሰማቸውን እንዲገልጸውታል። እስካሁን በጣም ብዙ ተስፋ አደርግ ነበር። ተስፋም አድርገው ሊወጡም እንኳን ቢችሉ ዝም ብለው በትዊተርም እንደሚያደርጉት በአጭሩ ወጥቻለሁ ምናምን ቢሉ ብዙም የተሰማኝን አይነት ሐዘን ወይም ደግሞ ግርምት አይፈጥርብኝም ነበረ። ግን መላው ዓለም አሜሪካ ላይ እንደሚያሴር አድርገው ዓለም ስቅብን ነበረ እያሉ የልጅ ጨዋታ ባደረጉት ሰዓት በጣም ነው ያዘንኩት። ይህንን ከማድረጋቸው በፊት ለጀርመን፣ ለፈረንሳይ፣ ለእንግሊዝ እና ለቻይናም ይመስለኛል ደውለው አብራርተዋል። ከዛ በኋላ ደግሞ ጭራሽ አዲስ ስምምነት ግን እንደራደራለን አሉ ማለት ነው። ግን ወዲያው ነው የፈረንሳዊ መሪ ለምሳሌ ዶናልድ ትራምፕ አሜሪካን እንደገና ታላቅ እናድርግ የሚለውን ወስደው ይሄ ስምምነት እንደገና ወደ ክለሳ ማንገባበት ነው ፣ ዓለማችንን እንደገና ትልቅ እናድርግ የሚል ንግግር አድርጓል። እና የጀርመኗም እንደዚሁ እና የዓለም መሪዎች እና ዜጎች አሜሪካኖች ደግሞ ያሳዩት መሪነት ያሉት አንዱ የዋሽንግተን ስቴት ገዥ ይመስሉኛል አውሮፕላኗን ማሳረፍ አለብን ብለዋል። ትራምፕ እኛ ደግሞ ወደ ፓይለቱ ክፍል ገብተን አውሮፕላኗ እንድትበር እናደርጋለን ብለው ገልጸውታል። እና ያ ወዲያው መስማት መጀመሪያ የፈጠረብኝን ሐዘንና ግርምት አካክሶልኛል። ሙቀት አማቂ ጋዞች ልቀት በከባቢ አየር ላይ የሚያስከትለውን አሉታዊ ተጽዕኖ ለመቆጣጠር ሲባል ሀገራት በየግላቸው ያላቸውን ልቀት ለመቀነስ ከተስማሙበት ታሪካዊ ሊባል ከሚችለው ስምምነት ዩናይትድ ስቴትስ እወጣለሁ ብላለች። እንዲህ ካለው ዓለም አቀፉል ያወጣጡ ሂደት ግን እንደተባለው በአጭር ጊዜ የሚከናወንና ቀላል አይሆንም። ዋናው ነገር ግን ሌሎቹ በቃላቸው ለመጽናት የመወሰናቸው መልካም ዜና ነው። የትራምፕ ውሳኔና የበካይ ጋዞች ቅነሳን አስመልክተን ከካናዳ ካልጋሪ ዩኒቨርሲቲ የአካባቢ ተፈጥሮ ዲዛይን ፋኩልቲ ተባባሪ ፕሮፌሰር እና የዘርፉ ተመራማሪ ዶክተር ጌታቸው አሰፋ እንዲሁም በኢትዮጵያ የደንና የአካባቢ ጥበቃ ሚኒስቴር የአየር ንብረት ለውጥ ትግበራ ዳይሬክተር ጀነራል አቶ ደባሱ ባይለየኝን አስተያየት ያስተናገድንበት ሁለት ተከታታይ ዝግጅት በዚሁ አበቃ። ሁለቱንም እናመሰግናለን። አድማጮች፣ እናንተን ማስተያየታችሁን ላኩልን። ሸዋ እየለገሰ ነኝ። ሰላም ሁኑ።